የምርጫ ቦርድ ባጋጠሙት የተለያዩ ተግዳሮቶች ምክንያት ጊዜያ ውጤቱን በአስር ቀናት ውስጥ ማሳወቅ እንዳልቻለ ገለጸ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ዛሬ በሰጡት መግለጫ እንዳሉት የፖለቲካ ፓርቲዎች ቅሬታዎች፣ የትራንስፖርት ችግርና ውጤት የማረጋገጥ ሂደቶች ጊዜ መውሰዳቸው ለጊዜው ውጤት መዘጌት ምክንያቶች ናቸው። ለተወካዮች ምክር ቤት በኦሮሚያ ክልል ብልጽግና ያሸነፉባቸውን ስምንት የምርጫ ክልሎችና በአማራ ክልል አብን ያሸነፈበትን አንድ የምርጫ ክልል ጊዜያዊ ውጤትም ይፋ አድርገዋል። በኦሮሚያ ክልል ጉጂ በሚገኘው ነገሌ የምርጫ ክልል አንድ የግል እጩ ስማቸው ባለመካተቱ ምክንያት ድምፅ እንዳይሰጥ ከተደረገ በኋላ ከቦርዱ እውቅና ውጭ የተሰጠው ድምፅ ግለሰቡ ቅሬታ በማሰማታቸው እንዲጸድቅ መወሰኑንም ወይዘሪት ብርቱካን ገልጸዋል። ኬኔዲ አባተ ዝርዝር ዘገባ አድርሶናል። የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ ጊዜያዊ ውጤት ማሳወቅ ቢጠበቅበትም በተለያዩ ተግዳሮቶች ምክንያት ይህን ማድረግ አለመቻሉን የቦርዱ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ገልጸዋል። ቦርዱ ካጋጠሙት ችግሮች መካከል ከዚህ ቀደምም ሲገለጹ የነበሩት የትራንስፖርትና የፖለቲካ ፓርቲዎች የሚያቀርቧቸው አቤቱታዎች ይገኙበታል። በዛሬው ዕለት ልንፈጽም ያቀድነው በሁሉም የምርጫ ክልሎች የጊዜያዊ ውጤት ማሳወቅ ተግባር ሙሉ በሙሉ ሊጠናቀቅ አልቻለም። ለዚህ በጣም ብዙ ምክንያቶች አሉት። አንዱ በምርጫ ክልሎች ደረጃ የነበረው የውጤቶች ማዳመር የተጓተተበት ሁኔታዎች ስለነበሩ ነው። ሌላም ቦታ ደግሞ የትራንስፖርት ችግር ከርቀት የተነሳ ቶሎ ወደ አዲስ አበባ መድረስ ስላልቻሉ ነው። ሁለተኛው ምክንያት በፓርቲዎች በጣም ብዙ አቤቱታዎች ስለቀረቡ አቤት እያሉባቸው የሚገኙትን የምርጫ ክልሎች በጊዜያዊነት አሁን ዛሬ አናውንስ ብናደርግ ለክርክር ሂደታቸው አሉታዊ ተጽዕኖ ይኖረዋል ብለን ስላመንን እሱም አንዱ ምክንያታችን ነው። ምርጫው ከተካሄደ በኋላ ባሉት አስር ቀናት ውስጥ ውጤት ለቦርዱ ያላኩ 26 የምርጫ ክልሎች መኖራቸውንም ወይዘሪት ብርቱካን ገልጸዋል። ምንም አይነት ችግር የሌለባቸውና ቅሬታ ያልቀረበባቸው ያሏቸውን የዘጠኝ ምርጫ ክልሎች የተወካዮች ምክር ቤት ጊዜያዊ አሸናፊዎች ውጤትም ወይዘሪት ብርቱካን ዛሬ ይፋ አድርገዋል። ከነዚህም ስምንቱ በኦሮሚያ ክልል የሚገኙና ገዢው የብልጽግና ፓርቲ ያሸነፈባቸው ሲ አንዱ ደግሞ በአማራ ክልል የሚገኝ የአማራ ብሔራዊ ንቅናቄ አብን ያሸነፈበት ነው። በኦሮሚያ ክልል ጉጂ በሚገኘው ነጌሌ የምርጫ ክልል የሚወዳደሩ አንድ የግልጩ በድምፅ መስጫ ወረቀት ላይ ስማቸው ባለመስፈሩ ምክንያት ምርጫ ቦርድ ከዚህ ቀደም የድምፅ መስጠት ሂደት እንዳይካሄድ አግዶ እንደነበር ያስታወሱት ወይዘሪት ብርቱካን፣ ሆኖም ከቦርዱ እውቅና ውጭ በእለቱ ድምፅ መሰጠቱን አስታውሰዋል። ይሁንና ስማቸው ያልተካተተ ውጩ እርሳቸው በ በውድድሩ ባይሳተፉም ሂደቱ እንዲቀጥል በደብዳቤ በመጠየቃቸው ምክንያት በእለቱ የተሰጠው ድምፅ ህጋዊ እንዲሆን መወሰኑን ገልጸዋል። በኦሮሚያ ክልል ውስጥ ነገሌ የሚባል የምርጫ ክልል አንድ የእጩ ተወዳዳሪ ስሚና ምስል ያልተካተተም ሲሉ በመጨረሻው ሰዓት ባቀረቡት አቤቱታ ሂደቱ እንዲገታ የሚል ውሳኔ ቦርዱ ሰጥቶ ነበር። አቤቱታ አቅርበው የነበሩት የግል ተወዳዳሪ በእኔ ምክንያት ይሄ ምርጫ መጨናገፍ የለበትም፣ ህዝቡ ድምፁን ቢሰጥ ነው የሚሻለው፣ ስለዚህ የኔን አቤቱታ ወደ ጎን ብላችሁ ምርጫውን ብታስቀጥሉ ይሻላል የሚል ፈርሞ የላኩት ደብዳቤ ነበረ። የግልጩ ተወዳዳሪዎች ተወዳዳሪውንም ቀጥታ አነጋግረናል። ይህንኑ ሀሳባቸውን በነጻ ፈቃዳቸው ይሄን እንዳደረጉ ገልጸውልናል። ሶ የሆነው በእለቱ የሆነው ነገር መቶ ሰላሳ ዘጠኝ ጣቢያዎች ነው ነገሌ ያለን። ከዛ ውስጥ መቶ አምስት የሚሆኑት ምርጫውን ቀጥለው ድምጽ አሰጥተው ሁሉን ነገር አጠናቀው ነበረ። ሶ እንዳልኳችሁ መቶ አምስቱ ላይ ተደረገውን በአግባቡ ተቆጥሮ ውጤቱ እንዲያዝ፣ ቀሪዎቹ ላይ ደግሞ ምርጫ እንዲደረግ አድርገን የነገሌን ምርጫ በዛ መልኩ ለማጠናቀቅ ወስነናል። በአዲስ አበባ ከተማና በድሬዳዋ ከተማ መስተዳድሮች ከቦርዱ እውቅና ውጭ በተከፈቱ በድምሩ ስምንት የምርጫ ጣቢያዎች የተካሄደው ምርጫም በርካታ መራጮች የተሳተፉበት በመሆኑ ሕጋዊ እንዲሆን መወሰኑም ተገልጿል። በምርጫ ሕጉ ላይ እንደተደነገገው ባለፉት አስር ቀናት ውስጥ አጠቃላይ ጊዜያዊ ውጤቱን ማሳወቅ ያልቻለው ምርጫ ቦርድ በሕጉ መሰረት በቀጣዮቹ ተጨማሪ አስር ቀናት ውስጥ ጊዜያዊ ውጤቱን ማሳወቅ ይጠበቅበታል። ለአሜሪካ ድምጽ ኬኔዲ አባተ። Addis Ababa